በአውሮፓ ፓርላማ የወግ አጥባቂዎችን ቡድን ወክለው የተወዳደሩት አንቶኒዮ ታጃኒ አሸናፊ የሆኑት 351 ድምፅ በማግኘት ሲሆን የሶሻል ዴሞክራቶቹን በመወከል ተፎካካሪያቸው የነበሩት ሌላው ጣሊያናዊ የምክር ቤት አባል ሚስተር ጂያኒ ፒተላ 282 ድምፅ በማግኘት ተሸንፈዋል። ሚስተር ታጃኒ በአራተኛው ዙር የምርጫ ሂደት አብላጫ ድምፅ አግኝተው የፓርላማው ፕሬዚዳንት መሆናቸውን እንዳረጋገጡ ባሰሙት ንግግር ይህ ምርጫ ዴሞክራሲያዊ ነው። ቀደም ሲል እንዳልኩት የሁላችሁም ፕሬዚዳንት ነው የምሆነው ሁሉንም የምክር ቤት አባላትና የፖለቲካ ቡድኖች አከብራለሁ ብለዋል። የአውሮፓ ህብረት ሶስት ዋና ዋና ተቋማት የአውሮፓ ካውንስል፣ የአውሮፓ ኮሚሽንና የአውሮፓ ፓርላማ ሲሆኑ ፓርላማው በየአምስት ዓመቱ በቀጥታ የሚመረጡ 751 አባላት የሚገኙበት የህዝብ ተወካዮች ምክር ቤት ነው። በምክር ቤቱ ካሉት ሰባት የፖለቲካ ቡድኖች ውስጥ ትልቁ ሚስተር ታጃኒ የወከሉት የወግ አጥባቂዎቹ የአውሮፓ ህዝብ ፓርቲ ኢፒፒ የሚባለው ሲሆን ሶሻል ዴሞክራቶቹ ሁለተኛዎቹ ናቸው። እስካሁን ሁለቱ ትልልቅ ፓርቲዎች ጥምረት ፈጥረው የፕሬዝዳንትነቱን ስልጣን በዙር ሲይዙት የነበር ቢሆንም በአሁኑ ወቅት ግን የካውንስሉም የኮሚሽኑም ተወካዮች ከኢፒፒ የወጡ መሆናቸውን በመቃወም ሶሻሊስቶቹ ጥምረቱን በማፍረሳቸው ነው። ይህ የአሁኑ ጠንካራ ውድድር የታየበት ምርጫ የተካሄደው፣ ቀድሞ የቤልጂየም ጠቅላይ ሚኒስትርና በፓርላማው የሊበራሎቹ ተወካይ የሆኑት ሚስተር ጌይ ቬርሆፍስታር ከሚስተር ታጃኒ ፓርቲ ጋር በተደረገ ስምምነት በመጨረሻው ሰዓት ከውድድሩ መውጣታቸው የሚስተር አንቶኒዮ ታጃኒን አሸናፊነት አረጋግጦታል። የሁለቱ ፓርቲዎች ጥምረት ያልተጠበቀና አዲስ ክስተት ሲሆን፣ የምክር ቤቱንም የፖለቲካ ኃይሎች አሰላለፍ እንደለወጠው ነው የሚነገረው። ሚስተር ቬርሆፍስታት ግን ጥምረቱ ለሚስተር አንቶኒዮ ታጃኒ እድል ለመስጠት ሳይሆን ከዚያም በላይ ዓላማ ያለውና አስፈላጊም መሆኑን እዚያው ስትራስቡርግ ለምክር ቤቱ አባላት ባሰሙት ንግግር አስታውቀዋል። የአውሮፓ ሕብረትን ለማሻሻልና ለማጠናከር የመጀመሪያው እርምጃ ነው። በተለይ አሁን ከሚስተር ትራምፕ ፑቲን እና ከሌሎች በርካታ ፈተናዎች እየተጋረጡ ባለበት ወቅት መተባበር ወሳኝ ነው በማለት ከውድድር የመውጣታቸው ሚስጥር ከተፎካካሪነት አብሮ መስራትን ያስቀደመ እንደሆነ ገልጸዋል። አዲሱ የአውሮፓ ፕሬዝዳንት ሚስተር አንቶኒዮ ታጃኒ የቀድሞው የጣሊያን ጠቅላይ ሚኒስትር ሚስተር ሲልቪዮ በርሉስኮኒ ታማኝና ቃላቀባይም የነበሩ ሲሆን የአየር ኃይል መኮንንና ጋዜጠኛም እንደነበሩ ማህደራቸው ያስረዳል። የ63ት ዓመቱ ፖለቲከኛ ሚስተር ታጃኒ በአውሮፓ ኮሚሽንም የኢንዱስትሪ ኮሚሽነርና ምክትል ፕሬዚዳንትን በመሆን መስራታቸው ይታወቃል። አሁን ግን ጥያቄው ሚስተር ታጃኒ የአውሮፓ ህብረትን እየተፈታተኑ ባሉት የስደተኞች ጉዳይና ከብሪታንያ ጋር ስለሚደረገው ፍቺ የሚሰጡት አመራርና የሚያሳዩት ችሎታ ምን ያህል ውጤት ያስገኝ ሆን የሚለው ነው። በህብረቱ ላይ ተቃውሞና ወቀሳ የሚያሰሙት በህብረቱ ሀገሮች የሚገኙት በሄደተኞችና ሩሲያ ብቻ ሳይሆኑ ከወዳጅ ሀገር አሜሪካም ከአዲሱ ፕሬዚዳንት ዶናልድ ትራምፕ ጭምር በመሆኑ የአውሮፓ ህብረት ፈታኝ ጊዜ ላይ እንደሆነ ነው የሚነገረው። የቀድሞ ፕሬዝዳንት ሚስተር ማርቲን ሹልስ ሲበዛ አውሮፓዊ የሆኑና በህብረቱ የጋራ አጀንዳዎች ላይም ከሁሉም ተቋማት ጋር ለመስራት ባላቸው ተነሳሽነትና አመራር ሰጭነት ይታወቃሉ። ሚስተር አንቶኒዮ ታጃኒም የአውሮፓ ህብረት ያጋጠሙትን ችግሮች በጋራ በመቋቋም አንድነቱን ጠብቆ እንዲቆይ ለማድረግ ብዙ ይጠበቅባቸዋል። ይሁን እንጂ አሁን በአውሮፓ ያለው አጠቃላይ ሁኔታና በፓርላማውም ያለው አዲስ የፖለቲካ ቡድኖች አስተላለፍ የሚስትር ታጃኒን ስራ ከባድና የአመራር ችሎታቸውንም የሚፈትን እንደሚሆን ነው የሚገመተው። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።